የትግራይ ክልል ብሔራዊ ክልላዊ መንግስት ምክር ቤት ትላንትና ባካሄደው አስቸኳይ ጉባኤ አዳዲስ የካቢኔ አባላትን ለተለያዩ የመንግስት ኃላፊነት ደረጃ ሾመዋል። የክልሉ ርዕሰ መስተዳደር አቶ አባይ ወልዱ ያቀረቧቸውን አዲሶቹን ተሿሚዎች የክልሉ ምክር ቤት አጽድቆታል። አዲሱ ካቢኔ 12 አባላት አሉት። እንደሚታወሰው ከጥቂት ጊዜ በፊት በኦሮሚያና በአማራ ክልሎች የተከሰተውን ተቃውሞ ተከትሎ በፌዴራል መንግስቱና ተቃውሞ በታየባቸው ሁለቱ ክልሎች ሹምሽር ተካሂደዋል። ለትግራይ ለእርሻና ገጠር ልማት ቢሮ ኃላፊነት የተሾሙት በግብርናና ልማት አካባቢ ያተኮረ የአስራ አምስት ዓመት የከፍተኛ ትምህርት ምርምር ዓለም ተሞክሮ ያላቸው ዶክተር አትንኩት መዝገቡ ለዶችቬሌ እንደተናገሩት የአዳዲሶቹ የካቢኔ አባላት ሹመት ትልቅ ለውጥ ስለሆነ ለሕዝቡ ትልቅ ጠቀሜታ አለው ይላሉ። እኔ እንደማየው ከሆነ ማለት ነው አሁን እኔ የተሸንኩበት ሌሎች የተሸሙበት በሙያችን ሞ ልንሰራ በምንችልበት ሁኔታ ነው ያለው። እንሰራለን ብዬ ነው የማስበው። ብዙ ለውጥ እናመጣለን። ታርጌታችን ልማት ከሆነ ድረስ ስፔሻ ፓርት በእኔ ባለሁበት ዘርፍ አስብ ኢኮኖሚውን የተሻለ ነገር ማድረግ ነው። የአገሬን ገጽ መቀየር ኤንቫሮንመንቱ ማስተካከል ነው። የህዝቡ ተጠቃሚነትን ወይ ደግሞ ኢኮኖሚ ተሳተሱ ከፍ ማድረግ ነው ነውና ለዛ ሮል አለኝ ብዬ ነው ማስበው። የተቀመጠው ነገር በተሻለ መልኩ ማስቀመጥ እና ትልቅ እርምጃ ነው የተደረገው። እዛ ላይ የተቀመጡ ሰዎች ትንሽ ሰዎች እንኳን ነበሩ ኃላፊነት ላይ ያሉ ብዙ ኤክስፔሪየንስ ያላቸው ግን ሞር ኦፍ ፖለቲካል ኤክስፔሪየንሳቸው በጣም የላቀ ከትግልም ጀምረው ከዚ በኋላ በሰላምም አገሪቱ ውስጥ በተለያዩ አመራር ላይ የነበሩ ናቸው እና እነዛ ተነስተው እዛ ሲያስቀምጡ ቫሊዩ እናደርጓለን ቦታው እናውቀዋለን አት ሊስት ምን እንደሆነ እና ትልቅ እርምጃ የተደረገ ይመስለኛል። አርቲኳል አሁን ሴሌክትድ የተደረጉት አሁን ከኔዎችም ሌሎች ዘርፎች ስታያቸው የትምህርት የውሃና ማዕድን የፍትህ ቢሮ ስታያቸው ማለት ነው። እነዚህ ትልልቅ ነገሮች ስለሆኑ ትልቅ ለውጥ በተለይ በትግራይ ውስጥ ትልቅ ነው ነው ብዬ ይህ የካቢኔት ሹምሽር አውንታዊ ቢሆንም ወሳኝ የሚባሉ የህወሓት ባለስልጣናት ስላልተነኩ ብዙም ለውጥ አያመጡም ሲሉ የአሬና ትግራይ ለዲሞክራሲና ና ለሉዓላዊነት ፓርቲ የስራ አስፈጻሚ አመራር አባል የሆኑት አቶ አብራ ደስታ ለዶች ቬለ ገልጸዋል። ምክንያቱም ይላሉ ምክንያቱም በዩኒቨርሲቲ ስለነበሩ የፖለቲካ ስልጣንን ይወጣሉ ማለት አይደለም። ሁለተኛ ደግሞ ለውጥ ለማምጣት ቆርጠው ቢነሱ አቅሙ ቢኖራቸው እንኳን ያለውን አሰራር ያለውን ስርዓቱ ለለውጥ አይፈቅድላቸውም። ለውጥ ማምጣት አይችሉም። ተቋሙን ሊቀይሩ አይችሉም። ምክንያቱም ተቋሙ በቤተሰብ ኔትወርክ በደህንነቶች የሚታዘዝ ነው። በቤተሰብ የተሳሰሩ ሰዎች ያሉበት ነው። ስለዚህ ለግለሰቦች መጠቀሚያ እንዲውል ተደርጎ የተሰራ የተቀናጀ ተቋሞች ስለሆኑ ያሉት ግለሰቦች ከላይ ስለተቀየሩ ተቋሙን የመቀየር አቅም ይኖራቸዋል የሚል እምነት የለኝም። ስለዚህ የሚመጣ ለውጥ የለም። በፌስቡክ ድረገጻችን ላይ ሹምሽሩን በተመለከተ አወያይተን ነበር። አስተያየታቸውን ከሰጡንም ውስጥ ተሾሙም ተሰናበቱም የእነሱ ጉዳይ ነው፣ እኛን አይወክልም ያሉ ሲኖሩ፣ ሌሎች ደግሞ ለውጥ ያመጣሉ ብለን እንጠብቃለን በሚል አስተያየታቸውን ሰጥተዋል።